ስፖርት። በጀርመን ቡንደስሊጋ የእግር ኳስ ጨዋታ ፍልሚያ ቦሩሲያ ዶርትሙንድ በኃያሉ ባየር ሚንሽን አይቀጡ ቅጣት ተቀጥቷል። ማንቸስተር ዩናይትድ ትናንት ሰንደርላንድን ባያሸንፍ ኖሮ በእንግሊዝ ፕሪሚየር ሊግ ለሻምፒዮንስ ሊግ ማጣሪያ ለመግባት የሚያስችለው ዕድል ያከተም እንደነበር አሰልጣኙ ተናግሯል። በፎርሙላ 1 የመኪና እሽቅድምድም ብሪታንያዊው ሌዊስ ሐሚልተን ድል ቀንቶታል ወደፊት ፉክክሩ በሱና ሁለተኛ በወጣው ጀርመናዊው አሽከርካሪ ሰባስቲያን ፌትል መካከል እንደሚሆን ገልጧል። በዓለም አቀፉ ውድድር ብዙም ኢትዮጵያውያን አሽከርካሪዎች ሲሳተፉበት በማይታይበት የብስክሌት እሽቅድምድም ጽጋቡ ግርማይ ጥሩ ውጤት አስመዝግቧል። ዩናይትድ ስቴትስ ካናዳና ሜክሲኮ የዓለም ዋንጫን በጋራ ሊያሰናዱ ስለመዘጋጀታቸው እየተነገረ ነው። አብራችን ቆዩም በእንግሊዝ ፕሪምየር ሊግ የእግር ኳስ ፍልሚያ 54 ነጥብ ይዞ ስድስተኛ ደረጃ ላይ የሚገኘው አርሰናል ዛሬ ከክሪስታል ፓላስ ጋር ይጋጠማል። ሶስት ተስተካካይ ጨዋታዎች ለሚቀሩት አርሰናል የዛሬው ጨዋታ ወሳኝ ነው። የጀርመን ቡንደስሊጋ ጨዋታዎች ላይ ቅኝት አድርገን ወደ ፕሪምየር ሊግ እንመለሳለን። ባየር ሚንሽን ዘንድሮም እንደተለመደው ዋንጫውን በእጁ ለማስገባት እየገሰገሰ ነው። ቦሩሲያ ዶርትሙንድን ከትናንት በስቲያ አራት ለአንድ በሆነ ሰፊ ውጤት አደባይቷል። በ10 ነጥብ ርቀት የሚከተለው ላይፕሲሽ እስካሁን የሰበሰበው 58 ነጥብ ነው። ሆፍናይም ከመሪው ባየር ሚንሽን በ17 ነጥቦች ተበልጦ ሶስተኛ ደረጃ ላይ ይገኛል። ባየር ሚንሽን አራቱን ግቦች ያስቆጠረው በተረጋጋ መልኩ ነበር። የመጀመሪያውን ግብ ፈረንሳዊው ፍራንክ ሪበሪ ከመረብ ያሳረፈው ጨዋታው በተጀመረ በአራተኛው ደቂቃ ላይ ነበር። ብዙም ሳይቆይ ፖላንዳዊ አጥቂ ሮበርት ሌቫንዶቭስኪ በአስረኛው ደቂቃ ላይ ሁለተኛዋን ግብ ለባየር ሚንሽን ማስቆጠር ችሏል። በመጀመሪያው አጋማሽ ሀያኛው ደቂቃ ላይ የቦሩሲያ ዶርትሙንዱ ጉሬሮ በግሩም ሁኔታ ግብ አስቆጥሯል። የጨዋታው የመጀመሪያ አጋማሽ በባየር ሚንሽን ሁለት ለአንድ መሪነት ተጠናቀቀ። እናም ሁለተኛው አጋማሽ በተጀመረ አራተኛው ደቂቃ ላይ ሆላንዳዊ አጥቂ አርየን ሮበን ሁለት ተጫዋቾችን አታሉ ወደ ግብ ላካት ኳስ ለባየር ሚሽን ሶስተኛ ግቦና ተመዝግባለች። ሮበን በተደጋጋሚ ግብ ለማስቆጠር ያደረገው ሙከራ የተሳካለት በ49ኛው ደቂቃ ላይ ነበር። በ68ኛው ደቂቃ ላይ ሮበርት ሌቫንዶቭስኪ ተጠልፎ በመውደቁ ያገኘውን የፍጹም ቅጣት ምት ከመረብ በማሳረፍ ጨዋታው በባየር ሚንሽን አራት ለአንድ አሸናፊነት ተጠናቋል። ሮበርት ሌቫንዶቭስኪ ተጠልፎ ሲወድቅ በደረሰበት ጉዳት የተቀያሪ አግዳሚ ላይ ተቀምጦ ትከሻውን ሲያሻሽ ታይቷል። በዛሬው የባየር ሚንሽን ልምምድ ወቅት ሮበርት ሌቫንዶቭስኪ እንዲሁም ተከላካዮቹ ዣ ጋቪ ማርቲኔዝ እና ዳቪድ አላባ እንዳልተገኙ በግል ግን ልምምድ ማድረጋቸው ተዘግቧል። ረቡዕ ዕለት ከስፔኑ ሪያል ማድሪድ ጋር ለሚኖረው የሻምፒዮንስ ሊግ የሩብ ፍጻሜ ግጥሚያ ብቁ ሆነው ሊገኙ እንደሚችሉ ተገምቷል። ለሻምፒዮንስ ሊግ ግጥሚያው ዝግጅት ዛሬ በተደረገው ልምምድ ግብ ጠባቂው ማኑኤል ኖየር እና አጥቂው ቶማስ ሚውለር ወደ ቡድኑ መመለሳቸው ተዘግቧል። ማኑኤል ኖየር እግሩ ላይ በደረሰበት ጉዳት ያለፉት ሶስት ጨዋታዎች አምልጠውታል። ቶማስ ሚውለር በበኩሉ ሁለት ጨዋታዎች ላይ መሰለፍ አልቻለም ነበር። እንደተለመደው ልምምድ አድርጌ ያለው ያለኔ ጥሩ ምልክት ነው ያለው ጀርመናዊው አጥቂ ቶማስ ሚውለር፣ ጥሩ ዝግጅት አድርገናል ሲል ለቡድኑ የባየር ሚንሽን ቴሌቪዥን ገልጧል። ረቡለት ከባየር ሚንሽንና ሪያል ማድሪድ ፍልሚያ ባሻገር የስፔኑ አትሌቲኮ ማድሪድ ከእንግሊዙ ላይስተር ሲቲ ጋር ይጋጥማል። ማክሰኞ ደግሞ የጣሊያኑ ጁቬንቱስ ከሌላኛው የስፔን ሀያል ባርሴሎና ጋር እንዲሁም የፈረንሳዊ ሞናኮ ከጀርመኑ ቦሩሲያ ዶርትሙንድ ጋር ለሻምፒዮንስ ሊግ ግጥሚያ ይገናኛሉ። ቦሩሲያ ዶርትሙንድ በቡንደስሊጋው የደረሰበት ከባድ ሽንፈት ሳይለቀው ነው ሞናኮን የሚያገኘው። በቡንደስሊጋው የትናንቱ ግጥሚያዎች ደግሞ ሄርታ ቤርሊንና ወራጅ ቃጣናው ላይ የሚንገታገተው ኢንግሎሽታት ድል ቀንቷቸዋል። ሄርታ ቤርሊን በትናንቱ ድል ወደፊት ለአውሮፓ ሊግ የሚያበቃውን ደረጃ በቡንደስሊጋው አግኝቷል። ሄርታ 43 ነጥብ ይዞ ከቦሩሲያ ዶርትሙንድ ስር ይገኛል። የሄርታ ቤርሊን አሰልጣኝ ፓል ዳርዳይ ከድል በኋላ በሰጡት ጋዜጣዊ መግለጫ በውጤቱ መደሰታቸውን ገልጧል። ቀደም ሲል በሦስት ጨዋታዎች ብንሸነፍም ሞራላችን እንደተጠበቀ ነበር። ልጆቹ በራሳቸውና በአጨዋወት ስልታችን ሙሉ እምነት ነበራቸው። በመጀመሪያው አጋማሽ ለነበራቸው እንቅስቃሴ አድናቆቴ ከፍ ያለ ነው። በሁለተኛው አጋማሽ ሶስተኛ ግብ እናስቆጥር ኖሮ ደግሞ ተጫዋቾቻችን ተረጋግተው ሳይጨነቁ ደጋፊዎቻችንን የሚያዝናና ጨዋታ ማድረግ እንችል ነበር። ያ በእርግጥ አልተሳካም። ሆኖም ከዛ መማር ይገባናል። ሄርታ ቤርሊን አውስቡርግን ሁለት ለዜሮ ያሸነፈው በመጀመሪያው አጋማሽ በጆን አንቶኒ ብሩክስ እና ቫለንታይን ስቶከር ግቦች ነው። በ28 ነጥቡ ዳርምሽታትን ብቻ በልጦ ቦራጅ ቀጠናው በ17ኛ ደረጃ ላይ የሚገኘው ኢንግሎሽታትም ትናንት ከኋላ ተነስቶ ለድል በቅቷል። ኢንግሎሽታት በዳርምሽታት ሲመራ ቆይቶ ነበር፣ በስተ መጨረሻ 3 ለ2 ለድል የበቃው። በእንግሊዝ ፕሪሚየር ሊግ የእግር ኳስ ግጥሚያ ትናንት ማንቸስተር ዩናይትድ ከሰንደርላንድ ጋር ወሳኝ ጨዋታ በማድረግ 3 ለ0 ድል አድርጓል። የማንቸስተር ዩናይትድ አሰልጣኝ ሆዜ ሞሪኞ ከሊቨርፑልና ከማንቸስተር ድል በኋላ የዛሬውን ጨዋታ ባናሸንፍ ኖሮ አራተኛ ደረጃ የማግኘታችን ስሌት ያከትምለት ነበር ሲሉ ተናግሯል። ሊቨርፑል ከትናንት በስቲያ ስቶክ ሲቲን ሁለት ለአንድ በማሸነፍ በደረጃ ሰንጠረጁ ሶስተኛነቱን ለጊዜው አስጠብቋል። 57 ነጥብ ያለው ማንቸስተር ዩናይትድ ሁለት ተስተካካይ ጨዋታዎች ተጫዋቾቹን ሰባት ንጹሕ ግቦችን በማስቆጠር ካሸነፈ የሊቨርፑልን ቦታ ይረከባል። ሳዲዮ ማኔ፣ አዳም ላላና እና ጂቮክ ኦሪጂ የተጎዱባቸው የሊቨርፑሉ አሰልጣኝ የርገን ክሎፕ ሁለቱን ብራዚሊያውያን ፊሊፕ ኮቲኖ እና ሮቤርቶ ፌርሚኖን ማሰልፋቸው ሰምሮላቸዋል። በተለይ ፌርሚኖ ከማልሜዳ የተላከለትን ኳስ መሬት ነጥሮ እንደተመለሰ በቀጥታ ወደ ግብ አክድሮ በመምታት ያስቆጥረው ግብ ድንቅ ተብሎለታል። ሁለቱ ብራዚሊያውያን ያለ ጉዳት በዚያ አቋማቸው ከቀጠሉ ሊቨርፑልን ያለምንም ጥርጥር ለሻምፒዮንስ ሊግ ማጣሪያ ሊያበቁ እንደሚችሉ አሰልጣኙ ተናግሯል። አጥቂው ዳንኤል ስቱሪች በሙሉ ጤንነት ለመመለስ እየተዘጋጀ መሆኑም ታውቋል። መሪው ቸልሲ ከትናንት በስቲያ በርመስን 3 ለ1፣ እንዲሁም ማንቸስተር ሲቲ ሁል ሲቲን በተመሳሳይ 3 ለ1 አሸንፏል። ቸልሲ አንድ ተስተካካይ ጨዋታ እየቀረው በ75 ነጥብ የደረጃ ሰንጠረዡን ይመራል። ማንቸስተር ሲቲ በ61 ነጥብ አራተኛ ደረጃ ላይ ይገኛል። የመኪና ሽቅድምድም ቻይና ሻንጋይ ውስጥ በተደረገው የፎርሙላ አንድ የመኪና እሽቅድምድም ብሪታንያዊው ሌዊስ ሃሚልተን በተራው ትናንት ድል ቀንቶታል ባለፈው ውድድር አሸናፊ የነበረው ጀርመናዊው የፌራሪ አሽከርካሪ ሰባስቲያን ፌትል ነበር የዘንድሮ የፎርሙላ አንድ እሽቅድምድም ውድድር ገና ሁለተኛ ዙር ላይ ቢገኝም የመርሴዴስ የበላይነት ግን ያከተመ ይመስላል ቀደም ሲል ፍልሚያው በመርሴዲስ አሽከርካሪዎቹ ኒኮ ሮዝበርግ እና ሌዊስ ሃሚልተን መካከል ነበር ኒኮ ከውድድሩ አለም ራሱን በማግለሉ አሁን ፍልሚያው በመርሴዲስ እና በፌራሪ አሽከርካሪዎች መካከል ሆኗል። ሰባስቲያን ፌትልና ሌዊስ ሃሚልተን እስካሁን እኩል 43 ነጥብ በመሰብሰብ በአንደኛ ደረጃ ላይ ይገኛሉ። የሬድ ቡሉ አሽከርካሪ ማክስ ፈርሽታፐን በ25 ነጥብ ሶስተኛ ደረጃ ላይ ሆኖ ይከተላቸዋል። በብስክሌት ውድድር ደግሞ ኢትዮጵያዊው ጽጋቡ ግርማይ ከ30 ምርጥ ተወዳዳሪዎች መካከል 13ተኛ ደረጃ አግኝቷል። ጽጋቡ በስፔን አይበር ቅዳሜ ዕለት በተደረገው ሽቅድምድም በርካታ አውሮጳውያንን መቅደም ችሏል። የዩናይትድ ስቴትስ የካናዳ እና የሜክሲኮ እግር ኳስ ፌዴሬሽኖች እንደ ጎርጎሪዮስ አቆጣጠር የ2026ቱን የዓለም ዋንጫ በጋራ ለማዘጋጀት እየተሰናዱ ስለመሆናቸው ጭምጭምታዎች ተሰምቷል። ምናልባትም ሶስቱ ሀገራት የዓለም ዋንጫን በጋራ ሊያዘጋጁ ስለማቀዳቸው ታሪካዊ መግለጫ ዛሬ ኒውዮርክ ከተማ ውስጥ ይሰጣሉ ተብሎ ይጠበቃል። አድማጮች የስፖርት ጥንቅራችን በዙ ይጠናቀቃል። ማንተጋፍቶ ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።